የባህል መድረክ በሮኬትና በቦምብ ፍንዳታ በምትታመሰው ዩክሬን ኢትዮጵያውያን ተማሪዎች ብሎም ትዳር ይዘው ልጆች ወልደው ኑሯቸውን መስርተው በተለያዩ የዩክሬን ግዛቶች የሚኖሩ ኢትዮጵያውያን ቁጥር ጥቂት አይደለም። ልክ የዛሬ ሳምንት ሩሲያ በዩክሬን ላይ የጀመረችው ወረራን ሸሽተው ከዩክሬን የወጡ ኢትዮጵያውያን አብዛኞቹ በትምህርት ላይ የነበሩ ናቸው። በቀድሞዋ ሶቪየት ህብረት ዘመን የትምህርት እድል አግኝተው ወደ ተለያየ የአሁኗ ዩክሬን ግዛት ትምህርታቸውን ይከታተሉ ከነበሩ አብዛኞቹ ተማሪዎች መካከል እዚያው ትዳር ይዘው ልጆች ወልደው የሚኖሩ ኢትዮጵያውያን ቁጥር ቀላል አይደለም። ዶክተር ግርማ እንዳለ ከባለቤታቸው ከወይዘሮ ቴቱ ጋር በዩክሬን ሀርከፍ ከተማ ሲኖሩ ከ36 ዓመታት በላይ ሆኗቸዋል። ሶስት ሴት ልጆችን ወልደው ልጆቻቸው ከአንዷ በቀር ሁለቱ የከፍተኛ ከፍተኛ ትምህርታቸውን አጠናቀዋል። ዶክተር ግርማ በሀርከፍ ከተማ የቆዳና የአባለ ዘር በሽታ ህክምና በመስጠት ይተዳደራሉ። ባለቤታቸው ደግሞ የእንስሳት ሐኪም ናቸው። ዶክተር ግርማን ትናንትና ሌሊት በስልክ ያገኘናቸው በሀርከፍ ከተማ ከሚሳኤል ድብደባ ለማምለጥ እንደ ከተማው ሰው በመከላከያ መሿለቂያ ጉድጓድ ውስጥ ተሸሽገው ነው። ያው እንግዲህ በጦርነት ላይ ያለ ነው ማለት። ያው ይዋጋ ይዋጋሉ እየከረረ ነው የመጣው። እዚህ መገኘቱ እየከበደ ነው የመጣው። ሶስቱም ልጆች እንግዲህ የተወለዱት አሁን በሚኖሩባት በዩክሬኗ ሀርከፍ ከተማ ውስጥ ነው ማለት ነው። አዎ እንግዲህ ልጅን የተወለደችው እዚህ ሜዲሲንም የጨረሰችው እዚሁ ነው። እኔም ሜዲሲን የጨረስኩት በሰማንያ አምስት የመጣሁት ሰላሳ ስድስት አመት በላይ እዚህ ነው ያለሁት። ያው ልጆች ሶስት ልጆች ያሉ እንግዲህ ሁኔታዎች ተከሰቱ እንደው ግን ሲል ቦምብ ሲጣል ምናምን ይሰማችኋል? እናንተ ከተማው ከተማው አካባቢ ናችሁ አሁን እኮ ከቦምብ መጠለያ ቦታ ስር ሆነ ነው የምንነጋገረው። ብዙ ሻ ይባላል ያው ከቦምብ መከላከያ ጉርጓድ ማለት ነው። እዛ ውስጥ ባለው መሬት ውስጥ ነው፣ አንደርግራውንድ መሬት ውስጥ ነው ያለ ነው ማለት ነው። እና ሰዎች አሉ እዛ ውስጥ ብዙ ሰዎች አሉ፣ ብዙ ሰዎች አሉ፣ በጣም ብዙ የከተማው ሰዎች አሉ። በእርግጥ በየቀኑ እያንዳንዱ እየወጣ ወደሚመቸው መስመር ይሄዳል። በተለያየ ክፍለ ከተማዎች ወይም ከሀገር የመውጣትም እድል ያለው ይሞክራል። እና ሁሉም በየሚችልበት ከዛ ባገኘው ኢንፎርሜሽን እየለቀቁ ነው። ወረፋውም በቦርደር ላይ በጣም ብዙ ነው ነው የሚባለው እንደሰማሁት። አሁን እኛም ቤት እንደምናልፍ አናውቅም። እንግዲህ እንዴት አድርገን ምን እንደምናደርግ አንድ እግዚአብሔር ነው የሚያውቀው። ወረፋውን ያው ቆርጠን መሄዳችን ነው። ግን አሁን እዛ ከቦምብ የተደበቃችሁበት ምድር ምድር ቤትም ሳይሆን እንደ ምድር ሸለቆ ነገር ነው። ምንም አይሏችሁም እናንተ እንደው ለየት ስላላችሁ ምናምን ህዝቡ ምንም በዚህ ችግር ላይ ህዝቡ በጣም ደግ ነው። በጣም ሲበዛ ደግ ነው። እንደው በዚህ አይነት ችግር ላይ ሁሉም ይተባበራል። ማንም ማንንም ምንትን አይልም። በጣም ደስ የሚለው ጎናቸው ይሄ ነው። በችግር ሰዓት ሰውን በጣም እንደ ራሳቸው ነው የሚንከባከቡት። በእውነት ነው የምልሽ የዚህን ሀገር ህዝብ አመሰግናለሁ። እግዚአብሔር ይባርካቸው ነው የምለው ሁኔታው ነው እንጂ የያዛቸው እነሱ እንደወንድም እንደ እህት እንደ ዘመድ ሆነው ነው የያዙን እንጂ እንደ ሌላ ወይም በቆዳ ወይም በሌላ ነገር ሰዎች እንደሚሉት አይደለም እኛ እኛ ደግሞ ኢትዮጵያኖች ይሄ ነገር አይሰማንም። የማይሰማን ምክንያት አለን። ምክንያቱም ብዙ በቅኝ ግዛት ውስጥ የነበሩ ሰዎች ሊሰማቸው ይችላል። እኛ ምንም ቢሉ እኛ የሚመለከተንም አይመስለንም። ስለዚህ እንግዲህ ከሀገራችን የያዝነው የሀገር ክብር ነው መሰለኝ ያው እኛ እንደማይነ ከናርገን ነው የምናየው። ሌላው እዚያው ባህር ከፍ ከተማ ነዋሪ የሆኑትና አነስተኛ የልብስ ስፌት ድርጅት ከፍተው አስር የዩክሬን ዜጎችን ቀጥረው በጨርቃጨርቅ ንግድ እና በልብስ ስፌት ይተዳደሩ የነበሩት አቶ ከፍ ያለው ኃይሉ ከ16 ዓመት ወንድ ልጃቸው ጋር ብቻቸውን እቤት ተቀምጠው የሚያደርጉት ነገር ጠፍቷቸዋል። ልጃቸው ሌላ ሀገር መሄድና አዲስ ሕይወት መጀመር አስግቶታል። ብንሄድም ብንቀመጥም ችግሩ ያው ነው፣ ለውጥ የለውም ባይ ነው። ባለቤታቸው ደግሞ ከሁለት ወራት በፊት ፖላንድ ውስጥ ትምህርት ላይ ያለችውን የመጀመሪያ ልጃቸውን ለማገዝ ሄደው አልተመለሱም። እኔ አሁን ራሱ ይገርምሻል ሰውነቴ ነው ቁጭ ያለው እንጂ ልቤ ተሰንጥቋል። በሁለት ምክንያቱም ከቤተሰብም ያስቸግሩኛል። ከዛ ከኢትዮጵያ ባለቤቴና ደግሞ ልጄ አሁን ለጊዜው ፖላንድ ነው። ልጄ ትምህርት ጨርሳ ፖላንድ ባለቤቴ ልታግዛት የሆነ ነገር ሄዳለች የዛሬ ሁለት ወር። እኔ ደግሞ ከልጄ ጋር ነው ያለው። አስራ ስድስት አመት ሁሉ እሱ ደግሞ አልወጣም ከዚህ ይላል። በቃ እምባዬ ነው የመጣው። ምንም ማድረግ አልችልም። እሱ አልወጣም ይላል። አሁን ብንወጣ ፕላሱ ሳይሆን ኔጌቲቭ ሆኖ ብዙ ይላል። እኔ ደግሞ አታስብ። ለሱ ምን መሰለሽ? እኔ ኤቲሲክስ ነው በፈረንጆች የመጣሁት። ዚያ ኤቲሲክስ ወደ ሳ ነው ተማርኩት። በጣም የሚያሳዝንሽ ያው ጦርነት፣ ጦርነት ነው። ለጦርነት ደስታ የለም። ግን ይገርምሻል፣ ምንም ቢሆን ያ ወደ የአስርና የአስራ ሁለት ሴቶችን ስራ ማሰራ ሰው ነኝ የልብስ ስፌት ሶስት ሱቆች አሉ። እነሱም ዝም ብለው በቃ ተጣሉ ንብረት ቤቱ ራሱ ጥሎ ሄዶ ተሰዱ። በዚህ እድሜ ራሱን ይዛ የሚገጥመኝን አላውቅም። ሁለተኛ ደግሞ ለሱ ለፊውቸሪቱ እዛ ቢሆን ጥሩ ነው። አሁን ትላንትና ተዘጋጅቼ ቦርሳ ሁሉ አዘጋጅቼ ከቤተሰብም እየጨቀጨቁኝ ውጣ ውጣ፣ ሲናቱን ታለቅሳለች። ከዛ ለጠዋት ዛሬ ለመነሳት ተዘጋጅተን ማታ ደርሶ የፈለከውን አድርገኝ እንጂ ከዚህ አልወጣም አለ። አቶ ከፍ ያለው እንደሚሉት መጪው ጊዜ በጣም ከባድ ነው። የሚያሳዝነው በሳምንት ውስጥ እንደዚህ አብሶሉትሊ ነዳጅ ከጠፋ ጋዝ ከጠፋ እንግዲህ ከአስራ አምስት ቀን በኋላ አገሪቷም እንደሚጠብቃት ከተማዋ እኔ እንጃ። የኡክራይን ነጭ ባለቤቴ ዘጠና ሶስት ጀምረን አብረን ነው ኖሮ እሷም ሳይታሰብ የምልሽ ልጀና ግዛት አሉ ብላ ሄደች። እሷም እዛው ቀረች። እሷ ደግሞ አሁን በቃ ማልቀስ ነው በየጊዜው። እኔ ራሴ እንደ ሴት ልጅ ነው እምባ የሚመጣው ሁሉን ነገር ሳስታውስ፣ አሁን ሳስበው አሁን እንደማድረግ አይገባኝ ማዜብ። ምክንያቱም ባቡር ጣቢያ እንኳ የሚሄድ አጠንግበት አጣው ዘዴ ምልሽ፣ ምንም አይነት መኪና፣ ምንም አይነት ሰርቪሶች ተዘግቷል ምልሽ። በእግር ደግሞ ሊሄድ ቢል ያው መንገድ ላይም ሊተናኮላሉ። አሁን ደግሞ ስፔሻሊ ፎሪነርን ይተናኮላሉ። ምንድን ነው የሚሉት የእኛ ሰው ሲዋጋ እናንተ ትፍሽ ተሻሻላችሁ እያሉ፣ እንደውም የመጀመሪያ ጦርነቱ ጊዜ ራሱ በዚህ በሰላሳ ስንት አመቴ እኔ የመጀመሪያ ጊዜ የመጀመሪያ ጊዜ እዚህ አገር ስኖር የተመታውበት ነው። ሳላስበ ከባለቤት ጋር ሳወራ አንዱ በቦክስ እንትኔን ቅንድቤን አካባቢ መጥቶ ዘርግቶኝ ሄደ። ገርምሻል? ሰርግቶኝ ሄደ። በቦክስ መጥለምን ደም በደም አድርጎኝ ሄደ። ዝም ብዬ ከባለቤቴ ጋር ሳውራ ያው በእነዚህ በሩስኪያዚክ ስለምናውራ እንግዲህ ያው ልክ ጦርነቱ የተጀመረ ነው። ደግሞ እኔ አላየሁም። ስልክ ፍሪ ሆኜ እያወራው ነው የሚሄደው። ምክንያቱም ሪላክስ ሆኜ ነው ማውራ አይደል? እያወራ ሲሄድ እንጂ ከሩቅ ባይሆን ኖሮ ወደ እኔ መምጣቱን በእጅ ይከላከል ነው። እንዴት በዚህ በወንበዴ ቋንቋ ያወራል ብሏል ነው አበሩስ ኪያዚ እንግዲህ እና ወደፊትም ላይፍ እዚህ ሀገር መጥፎ ሊሆን ይችላል እና አሁን ነገረው ወይዘሮ ውዴት ሰማ ገላ የዩክሬን መዲና ኪቭ ነዋሪ ናት። የ15 ዓመት ወንድ ልጅ እናት ናት። ዩክሬናዊው ባለቤቷ የባህር ዳር ፖሊቴክኒክ አስተማሪ ነበረ። በትዳር ባህር ዳር ውስጥ አብረው ኖረዋል። ኪቭ መኖር ከጀመረች ደግሞ 16 ዓመት ሆኗታል። ባለቤቴንና ልጄን ትቼ አልወጣም ብላ ኪቭ ተቀምጣለች። ሁኔታው ግን እጅግ አስፈሪ እንደሆነ ነው የምትገልጸው። ይ ኪ በጣም ትናንትና ትንሽ ሰላም ማድረን ነበረ። ሰላም ተረጋግተን ነበረ። ዛሬ ደግሞ እንደ አዲስ በጣም ያስፈራል። በጣም ነው የሚያስፈራው። እግዚአብሔር እንግዲህ ምን እንደሚያደርገን ቤታችን ቁጭ ብለናል። ሌሎች የሚሄዱም ሁሉም ኢትዮጵያኖች በጣም ወጥተዋል። ጓደኞቼ ጥለው ሄዶ ደግሞ ጨንቆኛል በቃ። እና አሁን እስከ መቼ ነው? ምግብ ገዝተሽ አስቀምጠሻል? ሩዝ፣ ፓስታ፣ ምናምን ነገር አለሽ? ዱቄት ኤኒዌይ፣ ዳቦ ጋግራለሁ ብዬ ዱቄት አገኘው፣ ዱቄት ገዛሁ። እንቁላልና ዳቦ አጣነ፣ የለም። ኤኒዌይ ሱፐር ማርኬት የለም፣ በቃ አልቋል። ምክንያቱም መተካትም አልቻሉም ይመስለኛል። ተከፍቷል፣ ሱፐርማርኬቶች ግን የለም የለም ወረፋ ነው። ያን ወረፋ ጠብቀሽ ሄደሽ ራሱ የምትፈልጊውን አታገኝ እንደው ግን እንደው ባህላቸው እንዴት ነው ዩክሬኖች? እንደው ተስማምቶሻል? ጥሩዎች ናቸው? አገሩ እንዴት ነው? በጣም ነው የምወዳቸው አዜብዬ፣ በጣም ነው የምወዳቸው ዩክሬና። በጣም ባላት የለኝም ስለ ዩክሬን ህዝብ በጣም ነው የምወዳቸው። ጦርነት ሲጀምር በቃ ልቤ የተሰበረ ታውቂያለሽ። እኔ የዋሆች ናቸው በጣም ልክ ኢትዮጵያ ባህል ነው ያለ እንብላ፣ እንጠጣ፣ እንሂድ፣ እንጠጣ እንደዚህ እንብላ ነው እንደዚህ አይነት ባህል ነው ያላቸው ዩክሬናዎች። ኢትዮጵያኖች እዚህ እንግልት ደርሶባቸዋል ጥቁር ስለሆናችሁ አትወጡም የሚል ነገር አለ፣ ወይም አንቀበልም የሚል አለ ተብሎ ነበረ። እኔ እንደዚህ አይነት ነገር በጣም አልሰማውም። ምክንያቱም እኔ ብዙ ልጆች አሉ፣ ምናልባት እኔ ስማቸውን ብጠራ ደስ ላይላቸው ይችላል፣ እንጂ አላውቅም ስላላስፈቀዱ። በጣም ሲያመሰግኗቸው ሰምቻለሁ፣ እንዴት እንደተንከባከቧቸው ሴቶች ወንዶች፣ ትሊሏቸው ይችላሉ። ለምን መሰለች? ምክንያቱም የዩክሬን ወንድም አይወጣም። ምናልባት ከዛ አንጻር የእኛ ህዝብ ሌሎችም ህዝቦች ህፃናት ይዞ ማጥተው እያለ ለምንትን ይሮሯጣል። ከዛ አንፃር የሆነ ነገር ሊያደርጓቸው ይችላል እንጂ አደለም ነው ብዬ የምለው። እኔ በራሴ አስተሳሰብ ዘረኞች ናቸው ብለው እንደዛ ሲሉ ስለሰማው አይመስለኝም። ኔ ስላልደረሰብኝ እኔ እኔ ልፈርድ አልችልም። ሌላው አቶ በፍቃዱ ጥላሁን በዩክሬኗ ሀርከፍ ሲኖሩ ከ36 ዓመት በላይ ሆኗቸዋል። ባለትዳርና አንድ የ29 ዓመት አንድ የ17 ዓመት ወንድ ልጆች አሏቸው። ቤት ገንብተው በንግድ እየተዳደሩ ነበር የሚኖሩት። ከንጋቱ አምሳል ላይ ሳይታሰብ፣ ምንም ነገር ሳይዘጋጅ ተመት ድምፅ ስንሰማ እኛ እንግዲህ የጦር ድምፅ ሰምተን አናቅም መቼስ። እኛ መኪና ነበረን ወደ ነዳጅ ማዳያ ስንሄድ ነዳጅ አንድ ኪሎ ሜትር፣ ሁለት ኪሎ ሜትር ሰልፍ ነዳጅ ለመቅዳት። ከዛ በኋላ በቃ ቀን ላይ እንደገና ጀምሮ በቃ መተኮስ። በባሽ ጦርነት ውስጥ ያልኖረ ሰው ግራ ይገባዋል። ታውቂያለሽ? ምግብ ቤቶች፣ ሱፐር ማርኬቶች ምናምን ሁሉ ወረፋ፣ ሰው የሚችለውን ነገር ሁሉ ማውጣት ጀመር፣ መግዛት። ጥሩ ኑሮ የምንኖረው ኑሮ ተበላሸ ማለት ነው። እጅሽ ላይም ገንዘብ ብኖር ገንዘብ ዋጋ የለውም። በቃሽ ምንም የማትገዥበት ነገር ከሆነ እንዲህ አይነት ችግር ውስጥ ነው ያለ ነው። ጌታ ይርዳን ነው የምንለው። ሰላም ያድርገን። ህዝቡ ምን ይላል? እንደው ህዝቡ ምንድን ነው የሚለው? ህዝቡ ምን ማድረግ ህዝቡ መመሸሽ ነው ህይወቱ መሸሽ ነው ማዳን ይፈልጋል። ገባል አሁን እኛ ያለንበት አካባቢ ብዙ በሩስኪኛ የሚያወሩ ሰዎች ያሉበት ቦታ ነው። አልገባሽ ከእኛ ከተማ ስንት መሰለሽ? ሰላሳ አምስት ነው ምናምን ኪሎሜትር ነው ርቀት ያለ የራሻ ድንበር ማለት ነው ቤልግራድ ግማሹ ያው ወደዛ ብንከላከል ይሻላል ይላል። ግማሹ ራይን እንወዳለን። ብቻ ግራ የተጋባ ነገር ነው። ብቻ ሀገር እኮ ኔቶ አልገባም ብትል ኖሮ ይሄ ነገር ባልተካሄደም ነው፣ ምንም አይነት ጦርነት ባልተካሄደ ነበር። ኔት ኔቶ መግባት አለባት። አንድ ሀገር እራሷን መጠበቅ አለባት። የፈለገችውን ቦታ መምረጥ አለባት። አሁን ሁሉ ነገር እየወደመ ነው። ከእንግዲህ በኋላችን አገር ለማንሳት ራሱ ስንት ዓመት እንደምፈጭ አላውቅም። ከእንደው ከዩክሬን ለመውጣት አታስቡም እናንተ? አሁን ቤተሰብህን ልጆችህን ይዘህ መውጣት ፈልጋል? በደንብ እንጂ ፈልጋለሁ። አሁን ስ ነገ አስበናል ለመውጣት። ግን ወተንስ ምን አይነት ገባሽ መውጣት ይቻላል። ግን እዚህ ጥሩ ኑሮ ነምደሽ እንደገና ወደ ችግር መግባት ማለት፣ ኢትዮጵያ መንግስትስ ለእኛ ምን አይነት እንዳደረገ አላውቅም። ናሽ ኢንፎርሜሽን አልደረሰንም። እኛን በቀላል ላስወጡ ይችላሉ፣ ሳይችሉ በቦርደር ብዙ የአፍሪካ ሀገር ተማሪዎች ይሰቃያሉ። ቦርደር ሆ አያስወጧቸውም፣ እነሱም ገባሽ አይለቋቸውም። ከዚህ ሀገር ወደ ውጭ መጀመሪያ የራሳችን ዜጋ ነው የምናስወጣ ይላሉ፣ ገባሽ ያን ችግር አለ። ባለቤት አብረህ ለመሆን ለመሄድ ወደ ኢትዮጵያ ዝግጁ ናት፣ ሄዳለች፣ እምነት ሰላም ትፈልጋለች። ስንት አመት የለፋንበት ንብረትንም ጥሩ መሄድ ድምራት ወይ ኮነ አሁን እኛን ትንሽ ስቃ የገባንበት ነበር። ቤት ሰርታችኋል አለን ሶስት ፎቅ ያለ ቤት አለን አፓርታመንት ውስጥ ቤቶች ቤት አለ ብር አለ ያው ስልሽ ያው ገንዘብ መጠቀማችን ብሩ ዝም ብሎ ዜሮ ሆኖ ሊቀርብን ነው አሁን። እንዲያን ኖሮ ለምደሽ ደግሞ ስደተኛ ሆኖ መኖር ማለት ይታይ። የሰላሳ ሁለት ዓመቷ ቤተልሔም ግርማ ከኢትዮጵያውያን እናትና አባት ሀርከፍ ከተማ የተወለደች በዩክሬን ታዋቂ ሙዚቀኛ ናት። አማርኛ ትንሽ ትንሽ ነው የምችለው፣ ስትል ሁኔታውን በእንግሊዝኛ ታስረዳን ጀመረች። ኪየቭ ከተማን ጥላ የተሻለ ይሆናል ስትል አዲሳ ከተማ ከከተመች ቀናት ተቆጥረዋል። በድንጋጤና በፍርሃት ልቤ እየመታ ነው። በላያችን ላይ ሮኬት እየዘነበብን ነው። እኔ በተወለድኩበት፣ እህቶቼ እንዲሁም እናትና አባቴ በሚኖሩበት ባህር ከፍ ከተማ ከፍተኛ ጥቃት ሲደርስና ንብረትም ሲወድም ማየቱ ልብ ይሰብራል። ሀርከፍ ለሩሲያ ቅርብ ከተማ ነው። በከተማው ከፍተኛ ውድመት ደርሷል። ቀንም ለሊትም የምንሰማው የቦምብና የሮኬት ፍንዳታ ብቻ ነው። ሮኬት ብቻ የሚገድሉት ሲቪል ማህበረሰቡን ነው። ከመኖሪያ ቤት ነጭ ባንዲራ እየያዙ ሰዎች ሰላማዊ መሆናቸውን ቢያሳዩም ወታደሮች ሲቪሉን ሲገድሉ ታይቷል። የምናገረው እውነት ነው። የቪዲዮ የፎቶ ማስረጃ አለኝ። እንዲህ አይነት ጭካኔ በህይወቴ አይቼ አላውቅም። ሁኔታው የሁለተኛውን ዓለም ጦርነት ታሪክን ነው የሚያስታውሰኝ። ቤተልሔምን ድንበር ላይ አፍሪቃውያን ስደተኞች በቆዳ ቀለም ምክንያት መድሎ ሲደረግ ታይቷል እየተባለ ነው ስንል ጠይቀናት ነበር። እኔ ዘረኝነት ተፈጽሟል የሚባለውን ነገር አላምንም። ምክንያቱም ዩክሬኖች ባቡር ላይ ሲያሳፍረው የነበረው መጀመሪያ ሕፃን ልጅ የያዙ ሴቶችን፣ አረጋውያንን፣ ከዚያ ደግሞ ብቻቸውን ያሉ ሴቶችን ነው። እንዲህ አይነት ነገር ታይቶ አይታወቅም። ሕፃን አዋቂው በጣም ተረብሿል። ምን መያዝ እንዳለበት፣ የት መደበቅ እንዳለበት፣ ምን መስራት እንዳለበት አያውቅም። ዘረኝነት እየተባለ የሚወራው ነገር ሀሰት ነው። እርግጥ ነው በጭራሽ ዘረኝነት ዩክሬን ውስጥ የለም ማለት አይደለም። አሁን ግን ሀገሪቷ ተወራለች፣ ሁሉ ቦታ ጦርነት ነው። ዩክሬኖች ብዙ የውጭ ሀገር ሰዎችን በፍቅርና በእንክብካቤ ነው የያዙት። አንዲት ጥቁር ሴት በምድር ባቡር ውስጥ ህፃን ልጅ ተገላግላለች። ዩክሬኖች ሲረዷት ሲንከባከቧት ነበር ይህን ባይና ቤተልሔም ዩክሬንን ወክላ የዛሬ አንድ ዓመት ከመንፈቅ በታዋቂው የአውሮጳ የሙዚቃ መድረክ ውድድር ላይም ተካፍላለች። የዘፈን ግጥምና የሙዚቃ ደራሲ እንዲሁም ዘፋኝ ነኝ። በዩክሬን በጣም ታዋቂ ነኝ። ከሌሎች ሁለት እህቶቼ ጋራ ፎቮ የተባለ ባንድ መስርተን በዩክሬን የሙዚቃ መድረኮች ዘፈን በማቅረብ እንታወቃለን። በጎርጎሮሳዊ 2020 የአውሮጳ ሀገራት የሙዚቃ ውድድር ዩሮቪዥን ሶንግ ኮንቴስት ላይ ዩክሬንን ወክለን ተወዳድረናል። አሁን ያሁሉ የለም፣ ፑቲን ሀገሪቱን በሮኬት እያወደማት ነው። ቤትልሄም ግርማ አገርዋ ዩክሬንን ከጠላት ለመከላከል ብረት አንስታ ዘብ ለመቆም ተመዝግባለች። ማስተላለፍ የምፈልገው ነገር አለ። ፑቲን በዩክሬን ላይ ሮኬት እንዳያዘንብ የአውሮፓ ህብረትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የዩክሬንን የአየር ክልል እንዲዘጉ ጥሪ ማስተላለፍ እፈልጋለሁ። ንገሩልን። ሰላም ያምጣ። አድማጮች፣ የዛሬውን ዝግጅቴን እዚህ ላይ ያጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።